ሰላም ለናንተ። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ታህሳስ 21 2014 ዓ ምት ነው። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። እንደዚህ ሳምቻላቅ የእውነት ሪፖርቶቹም ከኔ የበለጠ ታውቂያለሽ። ትግራይም የተፈጸመው አማራ ክልል የተፈጸመው አፋር፣ ሌሎች መርሳት የሌለበት ሰሜናዊ ሀገራችን ላይ አትኩሮት ስናደረግ፣ ሌላውንም መርሳት የለብንም። የሰማችኋቸው ዶክተር ስህን ተፈራን ነው። ነገ በሚጓጨው የአውሮፓውያኑ 2021 ዘመን ኢትዮጵያውያን ሴቶች ያሳለፏቸውን ፈታኝ ሁነቶች በምናነሳሳበት መሰናዶ ሙሉ ሀሳባቸውን እናዳምጣለን። እንግዲህ ዋይት ሀውስ ይህንን ደብዳቤ ከደረሳቸው በኋላ በአጎዋ ላይ ያለውን እርምጃ ለመቀየር ፈቃደኛ ሳይሆኑ ተገኝተዋል። አሁን ደግሞ የሰማናቸው የአሜሪካ ኢትዮጵያ ሕዝብ ግንኙነት ኮሚቴ ሊቀመንበር አቶ መስፍን ተገኑን ነው። ፕሬዚደንት ባይደን አስተዳደር ከነገ በስቲያ ጀምሮ ኢትዮጵያን ከአፍሪካ የንግድ ተጠቃሚነት ድንጋጌ አጎ አባልነት ይሰርዛል ተብሎ ይጠበቃል። እሳቸውና አጋሮቻቸው ውሳኔውን ለማስለወጥ ሲያደርጓቸው ስለነበሩ ጥረቶች በምሽቱ ይነግሩናል። ሚና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስ ይመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምንድ ስለውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ደንገረመ አመሰግናለሁ ሀብታሙ አድማጮች በድጋሚ እንደምናምሽታችኋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ማምሻውን ባወጡት መግለጫ በሱዳን ዳርፉር ኤል ፋሽር በተባበሩት መንግስታት ጣቢያዎች ላይ የተደረገውን ዝርፊያ በጥብቅ አወገዙ። በጣቢያዎች ውስጥም ሱዳን ባለስልጣናት አማካኝነት ለህዝቡ የሚሰጡ ስጦታዎችና እቃዎች ነበሩ ተብሏል። ዝርፊያው የተካሄደው እንደ ኤሮፓያን አቆጣጠር በታህሳስ 28 ማክሰኞ 2 2021 ዓም በአለም የምግብ ፕሮግራም መጋዘን ላይ ሲሆን 730 ሺህ የሚሆን ህዝብን ለአንድ ወር ያህል መመገብ የሚችል ከ1900 ሜትሪክ ቶን በላይ የሆነ ምግብ መሰረቆም ታውቋል። ጸሐፊው በተዘረፈው የእርዳታ ምግብና በጠፉት እቃዎች በእጅጉ ማዘናቸውን በመግለጽ የሱዳን መንግስት ህግ እንዲያስከብር የቀድሞ በዳርፉር የተባበሩት መንግስታት ድርጅት የሰላም ልዑክ ዩኤን አሚድ ንብረቶችም እንዲመለሱና ለሲቪል አገልግሎቶች ብቻ እንዲውሉ ባለፈው መጋቢት ወር ላይ መንግስት ከተባበሩት መንግስታት ድርጅት ጋር የተዋዋለውን ስምምነት በማስታወስ አሳስበዋል። ከዚህ በተጨማሪም መንግስት በኤልፋሽር ሰላማዊና ምቹ በሆነ መንገድ ስራ ሊሰራ የሚገባበትን መንገድ ያስከብር ይገባል የሚያሉ ሲሆን በአሁኑ ሰዓት በአካባቢ ያሉ የተባበሩት መንግስታት ድርጅት የሲቪል ና የወታደራዊ ኃይሎችንም አመስግነዋል። የሐማስ መሪዎች የፍልስጤኑ ፕሬዝዳንት መሐሙድ አባስ ወደ እስራኤል ያደረጉትን ጉብኝት አወገዙ። ይህን ተከትሎም በጋዛ ድንበር ላይ በተደረገ የተኩስ ልውውጥ የአንድ እስራኤላዊ ሕይወት ማለፉን የእስራኤል ወታደራዊ ኃይል አስታውቋል። ወታደራዊ ኃይሉም የተደረገው ጥቃት በአጸፋው በሐማስ ይዞታዎች በሆኑ ሰሜናዊ የጋዛ ሰርጥ ላይ በታንክ መተኮሱንና በዚህ ሶስት የፍልስጤን ገበሬዎች ጉዳት እንደደረሰባቸው አስታውቋል። የእስራኤል መከላከያ ሚኒስትር ቤኒ ጋንስ የፍልስጤኑን መሪ መሐሙድ አባስን ማክሰኞ እለት አግኝተው ያነጋገሩ ሲሆን ይህም በሁለቱ ሀገራት መካከል ሰላም ለማምጣት ተስፋ ሰጪ ሆኗል። ይህን ተከትሎም የእስራኤል መከላከያ ሚኒስትር መተማመንን የማዳበሪያ እርምጃዎች ሲሉ በጠሩት መሰረት አንድ መቶ የፍልስጤም ነጋዴዎች በእስራኤል እንዲንቀሳቀሱ መፍቀዳቸውን አስታውቀዋል። ከጋዛ በኩል በእስራኤል ላይ ጥቃቱን ማን እንደፈጸመ እስካሁን ድረስ ኃላፊነቱን የወሰደ የለም። ዩናይትድ ስቴትስ እስከ ማክሰኞ እለት ድረስ በየቀኑ አምስት መቶ አስራ ሁለት ሺህ የኮሮና ቫይረስ ተጠቂዎችን መመዝገቧን አስታወቀች። ይህም ወረ ሽኙ ከገባበት ጊዜ አንስቶ በአንድ ቀን ውስጥ የተመዘገበው ትልቁ የኮሮና ቫይረስ ተጠቂዎች ቁጥር መሆኑን የጆን ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ የመረጃ ማዕከል አስታውቋል። በዓለም ዙሪያም ኦሚክሮን የተሰኘው በቀላሉ ተላላፊ የሆነው የኮሮና ቫይረስ ስርጭት እጅግ አስጊ ደረጃ ላይ መድረሱንም የዓለም የጤና ድርጅት አስታውቋል። አድማጮች፣ ለሐሙስ ምሽት ያስኩላችሁ አጫጭር የጋቢና ቪኦኤ ዜናዎች እነዚህ ነበሩ። ከቀሪ መርሃ ግብሮች ጋር ታምሹ ዘንድ ጋብዣለሁ። ኤደን ገረመው ከዋሽንግተን ዲሲ ደን እንደቀደሙት አጫጭር ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ የአሜሪካ ድምፅ ልዩ የወጣቶች መርሃ ግብር ነው። አሁን ወደ ዳሚው ዘገባ እንሻገር። የአውሮፓውያኑ 2021 ዓ.ም ሊገባደድ አንድ ቀን ብቻ ቀርቶታል። ያለፈውን አንድ ዓመት በሴቶች ህይወት ላይ በዓለም አቀፍ ደረጃ ያሳደረው ጫና ምን መልክ ነበረው? በተለይም ደግሞ አመቱን ሙሉ በጦርነት ውስጥ በከረመችው ኢትዮጵያ የሴቶች ህይወትስ ምን ይመስላል? ይህንን ጥያቄ ኤደን ገረመው የሴታዊት ንቅናቄ መስራችና መሪ ለሆኑት ዶክተር ስሄን ተፈራ አቅርባለች። የተለያዩ ዓለም አቀፍ ሪፖርቶችን ማካታ ተከታዩን ዘገባ አጠናቅራለች። ያለፈው የአውሮፓውያኑ አንድ ዓመት አለም ኮቪድ-19 ን ጨምሮ እጅግ ብዙ የፖለቲካ ሂደቶችን አሳልፋለች። ሴቶችና ህጻናት ኮቪድ-19 ባስከተለው የምጣኔ ሀብት ድቀት፣ በተለያዩ አካባቢዎች በተነሱ የፖለቲካ ሂደቶች ምክንያት ለረሃብ፣ ለእርዛት፣ ለመፈናቀል እንዲሁም መብቶቻቸውን እስከ መገፋት የሚደርሱ መመሪያዎችን እስከ ማስተናገድ ደርሰዋል። ለዚህ ደግሞ ለአብነት አፍጋኒስታንን፣ ሶሪያና የመንን ማንሳት ይቻላል። ወደ ኢትዮጵያ ስንመጣም ሀገሪቱ የአውሮፓውያኑን 2021 ዓ.ም የተቀበለችው በሰሜን ኢትዮጵያ የተከሰተውና እስካሁን ድረስ የዘለቀው ግጭት በጀመረ በሳምንታት ጊዜ ውስጥ ነበር። የመጀመሪያዎቹ የጦርነቱ ወራት ትግራይ ክልል ውስጥ ከፍተኛ የሆነ መፈናቀልና አለመረጋጋትን የፈጠሩ ሲሆኑ በኤርትራ የመከላከያ ኃይሎችና በአንዳንድ የኢትዮጵያ መከላከያ ሰራዊት አባላት እንዲሁም በአማራ ፋኖ ሴቶች ላይ ከፍተኛ የሆነ ጾታዊ ጥቃትና የመደፈር ጉዳት እንደደረሰባቸው በተለያዩ ጊዜያት የወጡ የአምነስቲ ኢንተርናሽናልና የተባበሩት መንግስታት ሪፖርቶች ያሳያሉ። በዚህ መሰረትም አምነስቲ ኢንተርናሽናል ያወጣው ሪፖርት ከካቲት 2021 እስከ ሚያዝያ 2021 ዓ ም ድረስ 1288 ሴቶች ጾታ ተኮር ጥቃቶች ትግራይ ውስጥ እንደተፈጸመባቸው ና በአዲግራት ሆስፒታልም 376 ሴቶች ያስገድዶ መድፈር ጥቃት ደርሶባቸው እንደተመዘገቡ ሪፖርት አድርጓል። ይሁንና ይሄ አሀዝ ወደ ሆስፒታል የመጡትን ብቻ እንደሚያመላክትም በመግለጽ ቁጥሩ ሊጨምር እንደሚችልም ጠቁሟል። አምነስቲ ኢንተርናሽናል በሪፖርቱ አስገድዶ መደፈሮች በተደጋጋሚ በአንድ ቦታ ተይዘው ጥቃት ሲደርስባቸው የነበሩ ሴቶችን ማነጋገሩንም አስታውቋል። የአሜሪካ ድምጽ በዚህ ወቅት ካነጋገራቸው የጥቃት ሰለባዎች መካከል ባለትዳር የሆነችው ይህች ሴት ያጋጠማትን እንዲህ ስትል ተናግራ ነበር አዲግራት ዙሪያ ቀር ሰበር የሚባል ቦታ ዛላምበሳ መስመር ላይ መንገድ ላይ ያዙኝ። አስራ አምስት ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን አይናቸውን አላየኋቸውም። በምን አይነት ሁኔታም እንዳሉ አላውቅም። ጥር አንድ ከጠዋቱ ሶስት ሰዓት ላይ ይዘውኝ ድሮ ሀያኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር ሰባት ቀን የለቀቁኝ አንዱ ግደላት ሲል ሌላኛው ተሰቃይታ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ ስትል በር የደረሰባትን የተናገረችው። በዛ ወቅት ድንበር ተሻግረው ከስልሳ ሺህ በላይ የሚሆኑ ስደተኞች ወደ ሱዳን ሐምዳይት፣ ኡም ራቅባና ሌሎች የስደተኛ መጠለያ ጣቢያዎች የሸሹም ሲሆን ይህ ሁኔታም የወላጆችና የልጆች መጠፋፋትን አስከትሏል። ከነዚህ ውስጥ አንዱ ተሰዷ ልጇን ያጣችው ደግሞ ዛፏ ናት። ስሜ ዛፏ ሀፍቱ ነው። የመጣውት ከባዕከር ትግራይ ቢሆንም የምማረውና የምሰራው ግን ሑመራ ነበር። መደብር ውስጥ ነበር ምሰራው። ኃላፊነቴ እቃ የሚቀመጡበት ቦታ ማስተዳደር ሲሆን በሂሳብ አያያዝና በገንዘብ አስተዳደር ትምህርቴን ለመጨረስ ተቃርቤ ነበር በአካውንቲንግ ኤንድ ፋይናንስ። በሴቶች ላይ የሚደርሱ ጥቃቶች ታዲያ በአንድ ወገን ብቻ የተፈጸሙ ወይም በዚህ ብቻ ያበቁ አልነበሩም። የጦርነቱ መልክ እየተቀየረ ሄደው የህወሀት ኃይሎች መቀለኝ ተቆጣጥረው ወደ አማራና አፋር ክልል ከዘለቁ በኋላም ጥቃቶቹ አጥቂ ቀይረው ቀጥለዋል። ዓለም አቀፍ ተንታኞች እንደሚሉት በዚህ የኢትዮጵያና የህወሀት ኃይሎች ጦርነት የሴቶች ሰውነት እንደ ጦርነት መሳሪያ ወይም መጠቀሚያ ሆኗል። የአምነስቲ ኢንተርናሽናል በቅርቡ ባወጣው ሪፖርትም በአማራ ክልል በጋይንት ወረዳ ከነሐሴ 12 እስከ 21 ባሉት ቀናት የህወሀት ኃይሎች አካባቢውን በተቆጣጠሩበት ወቅት 16 ሴቶችን በቡድን አስገድደው መድፈራቸውን ሪፖርት አድርጓል። በአምነስቲ ሪፖርት መሰረትም 71 ሴቶች በህወሀት ኃይሎች መደፈራቸውን ከአካባቢው የመንግስት የሴቶችና ህጻናት እንዲሁም ወጣቶች ጉዳይ ቢሮ ማረጋገጡንም አስፍሯል። ካስገድዶ መድፈር በተጨማሪም በሴቶቹ ላይ ዝርፊያም እንደተፈጸመባቸው አስታውቋል። የአማራ ክልል በበኩሉ የህወሀት ኃይሎች ተቆጣጥሮት በቆዩባቸው አካባቢዎች ባደረገው የዳሰሳ ጥናት 147 ሴቶች መደፈራቸውን ማረጋገጡን አስታውቋል። የአሜሪካ ድምጽ ከእነዚህ የጥቃት ሰለባዎች መካከል ጥቂቶቹን የገጠማቸውን በተመለከተ አነጋግሮ ነበር። በእድሜያቸው በሃምሳዎቹ የሆኑት አንዲት እናት የደረሰባቸውን በወቅቱ እንዲያስረድተዋል። ከተቀመጥኩበትም ሶስት አራቱ ነው መጡብኝ ከመጡም ማዘ በኋላ አንድ ልጅ ነፍስ ያወቀ ነው እሪ ሲል መት አለ ግል አለ ሲሉ ያው በቃ አስገድደው ያው ደፍሮ እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት ነው። ከዛ በኋላ ሴቲቷን ልጅ እሪ ስትል ያኛው ሸፍን ወደዛ ልጄን ብዬ ስታገር ጭኔ አንድ የሚታይ ነገር የለም ያው ተጎድቻለሁ እንደ ተጎዳው ነው የምነግርሽ። ሁለተኛ ልጅ ሪ ያለበትን ልጅንም መተወታል። ህፃን ነው። የስምንት ዓመት ልጅ ነው መጥተውብኛልስ እና ምንም አልችልም ያው እኔን ሲያረግ ልጆች አይናቸው ፈጦ ጉድ እያየ ከዚህ በተጨማሪም በጦርነቱ ምክንያት በአማራ ክልል ውስጥ የተፈናቀሉ እናቶች የተመጣጠነ ምግብና የመድኃኒት አቅርቦት ችግር እንዳለባቸው ገ ነበር። ሀብታም የተሰኘችውና አንድ ልጇን በምግብ እጥረት ማጣቷን እንዲሁም ሌላዋ እየተሰቃየችባት እንደሆነች ለሮይተርስ የገለጸች እናት የደረሰባት ችግር እንዲህ አስረድታ ነበር። ሀብታም አከለ ከሶስት ዓመት ልጇ ሳባ የተረፋት ነገር ይህ በስልኳ ላይ ያለው ፎቶ ብቻ ነው። ህፃኗ ባለፈው ወር ቤተሰቦቿ ወደ መሀል አማራ ከመሰደዳቸው በፊት በምግብ እጥረት ሕይወቷ አልፏል። ሀብታም የተረፈችላትን የዘጠኝ ወር ህፃን ታቅፋ ስለ ልጇ ህልፈት ለሮይተርስ እንዲህ ስትል ታስረዳለች። በቃ እኛ ይህ ህጻናት የለንም፣ ትልቅ ነው ምናምን ሲሉ እንደገና አረ ልጅ ልትሞክር ነው። በቃ እንደዚህ የምግብ እጥረት ነው ብሎኛል። ሌላ ቦታ መስጃ ነበር እና እባካቸው የምግብ መርፌ አድርጉልኝ ምናምን ሲላቸው፣ በእግሯም ሞከሩላት፣ በእጇም ሞከሩ፣ በጭንቅላቷም አሉ፣ በአፍንጫዋም አሉ፣ አልተሳካላቸውም። ከዛ በቃ ይች ልጅ በምግብ መርፌ ተጎድ በምግብ ተጎድታለች እና ምንም ማድረግ አይቻልም ብሎ ሰጡኝ። የሆነ ኪኒና ምናምን ሽሮፕ እና ኪኒና ሰጡኝ።

በጦርነቱ ምክንያት እጅግ ብዙዎች ከሁለቱም ወገን መፈናቀላቸውና መጠፋፋታቸው አይካድም። ብዙ ሴቶችም በጭንቀት በአካላዊና ስነ ልቦናዊ ችግሮች ውስጥ እያለፉ ይገኛሉ። በኮቪድ-19 ምክንያት የትምህርት ቤቶች መዘጋትን ጨምሮ ቀድሞም ቢሆን በቋፍ የነበረው የሴቶች ህይወት ከፍተኛ የሆነ ጥቁር ጥላ አጥልቶበታል። የሴታዊት ንቅናቄ መስራችና ዋና አስተባባሪ ዶክተር ሲሂን ተፈራ ባለፉት ሀያ ዓመታት ከጾታዊ ጥቃት ጋር ሲሰሩ መቆየታቸውን ገልጸው በሰሜን ኢትዮጵያ ብቻ ሳይሆን በ መተከል እና በኦሮሚያ ክልልም የተፈጸሙ ጥቃትን በደሎች አመቱ ለእኩልነት ለካ ለካገናንን እንዲሉ ያደረጋቸውና ተስፋ ያስቆረጣቸው ወቅት መሆኑን ይናገራሉ። በህይወቴ እንደዚህ ሰምቼ አላውቅም። የእውነት በአንድ ሪፖርቶቹን ከኔ የበለጠ ታውቂያለሽ። ትግራይም የተፈጸመው አማራ ክልል የተፈጸመው አፋር፣ ሌሎች መመርሳት የሌለበት ሰሜናዊ አገራችን ላይ አስኮት ስናደረግ ሆንም መርሳት የለብንም። ምክንያቱም ይሄ ዋናው ትልቁ ጦርነት ከመጀመሩ በፊትም በመተከልም ተመሳሳይ ነገር ሰምተናል። ሴቶች ሲፈናቀሉ በየቦታው ጥቃት ሁሉ ጊዜ መኖር እንዳለበት እስኪመስለን ድረስ በየቦታው ሰምተናል። ኦሮሚያ ውስጥም ኦሮሚያ ውስጥ በጣም በሰፊው ህዝቦች ሲፈናቀሉ፣ ጎዱ ሲገደሉ፣ ጾታዊ ጥቃትም አብሮ የሚያየንበት ሁኔታ ነው ያለው እና ኦልሞስት አሁን ያለው ግጭቶች አንድ ግጭቶች አይደለ የግጭቶች አንድ መለያ እስኪመስል የሴትን ገላ አንድ የጦር ሜዳ የማረግ ቦታ እየሆነበት ነው እና የሆነት ልብ ይሰብራል። በጣም ያሳዝናል። እንደ ኢትዮጵያዊ በተለይ ቦታዊ ጉዳይ ላይ ሁሉ አመት እንደ ለፋን ሰዎች ቅድመም ይሰብራል። ለካ በጣም በጣም ገና ነው ለእኩልነት። ዶክተር ሲሂን ጦርነቱ ከዚህ ቀደም የነበሩና የቤት ውስጥ ጥቃቶችና ሌሎች እንቅስቃሴዎችን መሸፈኑንም አልሸሸጉም። አመቱን ብናይ የሚያሳየን ነገር በዋናው ደረጃ ነው የሚመስልኝ። ምንድን ነው ከመጀመሪያውም ቢሆን የተበለው ሂደቱ ከልባችን አልነበረም ወይ? የሴቶች ተሳትፎ በጣም ጨምሮ የእውነት በዓለም ደረጃ አነጋጋሪ እስኪሆን ድረስ ተውክልና ደረጃ ካየነው ማለት ነው ሴት ፕሬዚደንት፣ የሴት ሱፕሪም ኮርት ፕሬዚደንት የልብስ ፕሬዚደንት፣ ሀምሳ ፐርሰንት ሚኒስትሪያል ካድሜ ሴቶች የሆኑበት መሀል ሆና ኢትዮጵያ። ከዛ ደግሞ ይህ ሁሉ ነገር ደግሞ ሴቶች ላይ ሲደርስ እውነት ከልባችን አልነበረም ወይ የጾታ እኩልነት ለሰብአዊ መብትም አትኩሮት የሰጠ ነው የሚለውን ነገር ጥያቄ አስነስቶብናል። እኔ እውነቱን በጣም ጨለምተኛ ሳሳትብኝ እና የሴቶች ላይ ፊት ከነበረው አሁን እንደውም የበለጠ ዝቅ ያለ ነው የሚመስለኝ። ምክንያቱም ወይ ጥቃትን የማይታገስበት ህብረተሰብ ውስጥ ኮቪድ ስለመጣና ቤት ስለዋልም ብቻ ጥቃት አይጀምርም። የሚያሳየው በቃ ያለንን ሁኔታ ነው፣ የምንኖርበትን ህይወት ነው። ህጻናት ከትምህርት ቤት ሲውሉ ተጋላጭነታቸው ይበዛል። ግን ጦርነቱ ሌላው ሸፍኖታል የሚለው እስማማበታል። ነው ከጾታዊ እኩልነት ጋር የሚሰሩት ተቋማት በሚታይ ሁኔታ በዚህ ወቅት እንቅስቃሴ አለማድረጋቸውን በተመለከተም ዶክተር ሲሁን እንዲህ ሲሉ ምላሽ ሰጥተዋል። ነው በጣም እየሞከርን እንደሆነ ነው የሚሰማኝ ኔ ግን ደግሞ ምንም ጠብ የሚል ነገር ሳልሰራ መመዘን የምንችለው በሱ ነው። እኛ በግላችን እንደ ሴታዊት መቼት ያለ የሌለ ሪሶርስን ተጠቅመ ስብሰባዎች፣ ሴሚናሮች አርገናል። በግላችን የብርድ ልብስ ካምፔን ነበረ፣ ኔዋ የሚባል የሴት ማህበራት ቅንጅት ያዘጋጀው ለሽሬ ላለ ካምፕ እሱን ለመደገፍ ንቅናቄ አርገናል። ደሴኔ በግሌ ሄጄ ነበረ ካምፖችን ለማየት ግን ለማገዝም እውነቱ ለመናገር አንዳንዴ ለማገዝም ለመናገርም መሰረታዊ የሆነ ለብሎ ዝግጅት ያስፈልጋል። እና አሁን ባለው ሁኔታ በቃ ነገሮች በጣም ድብልቅልቅ ባሉበት እውነት ከባድ ነው። ለኛም ከባድ ነው። ድሬዳዋ ሄደናል። የሴት ማህበራት ላይ በጥሩ ሁኔታ ቅንጅት ለማድረግ ተሞክሯል። እሱንም አንድ ነገር ስናደርግ ወይ በዛ መንገድ መሄድ ትንሽ ሊከብድ የሚችልበት ጊዜ አለ። ለምሳሌ የሰላም ጥሪ እንደምታውቂው ከሌላ ድርጅቶች ጋር ሆነን ሀያ አራት ድርጅቶች ሆነን ለአዲስ ዓመት የሰላም ጥሪ አውጥተን ነበረ። እሱም ማድረግ የቻልነው ነገር ነው። ግን በራሱ የሰላም ጥሪ ለውጥ ያመጣል ወይ ልንል አንችልም። መሞከር ብቻ ነው የምንችለው፣ የሞራል ኃይል ብቻ ስለሆነ ያለን። ሴታዊት አንድ ስቴትመንት አውጥተን ነበረ፣ ሶሻል ሚዲያ ላይም በጋዜጦች ላይም ካየሽ በተለይ ጾታዊ ጥቃት ሴቶች ላይ ሕጻናት ላይ የሚደርሰው የፖለቲካ ፍጆታ መሆን መሆን ይበር መሆን የለበትም በሚል መረጃ አውጥተናል። ግን ዲፌንሲቭ አልሆንና ማስታወስ ያለብኝ አሁን ራይት ነው፣ ብዙ አፔትት የለም። አብዛኛው ሚዲያ በጣም መስማት የሚፈልገው አንድ ወገን ብቻ ነው። አሁን ለምሳሌ ፆታዊ ጥቃት የአሸባሪው ኃይል ያደረገውን እንድናወግ ይጠይቁን። አዎ እናወግዛለን። ነገር ግን በኢትዮጵያ ሰራዊት የተደረገውን ትግራይ ውስጥ የደረሰውን እናወግዛለን። እንግዲህ ለሴት ከቆምኩኝ ለአማራ ሴቶች ብቻ መቆም አልችልም፣ ወይ ለአፋር ሴቶች ብቻ መቆም አልችልም። የሁሉም ሴቶች መወጋት፣ የሁሉም ሴቶች መጎዳት ስለሚሰማኝ ማለት ነው። ስለዚህ ይሄንን ለማድረግ ስንሞክር ትንሽ ነው አፕታይቱ የለም ሚዲያም ካናገሩም በኋላ ይቆርጡታል የጾታ ጥቃትን የሚታገስና የተለማመደ ዜጋ እየፈራ መሆኑ ከሁሉ በላይ እንደሚያሳስባቸው የተናገሩት ዶክተር ስሂን ተፈራ ጦርነቱ ሲያበቃ ሴቶች ማህበረሰብን በማስታረቁ ላይ ትልቅ ሚና እንደሚኖራቸውና ከዛ በዘለለ ግን የደረሱት ጉዳቶች ከፍተኛ በመሆናቸው እንደ ማህበረሰብ ለደረሱ የስነልቦና ጠባሳዎችና አካላዊ ጉዳቶች ላይ ፊ የሆነ ስራ እንደሚጠብቅ የጠቆመ አመት ነው ሲሉ አጠቃ አለዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ኤደን ገረመውን ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ዩናይትድ ስቴትስ ደርሰዋል ያለቻቸውን የሰብአዊ መብት ረገጣዎችን ምክንያት በማድረግ ኢትዮጵያን ከአፍሪካ የንግድ እድል ተጠቃሚነት አባልነት ሰርዛለች። በፕሬዚደንት ባይደን የተፈረመው ውሳኔ ከነገ በስቲያ ጀምሮ ተግባራዊ እንደሚሆንም ይጠበቃል። የአሜሪካ የኢትዮጵያ ሕዝብ ግንኙነት ኮሚቴ የተባለው ተቋም ውሳኔው የብዙ ኢትዮጵያንን ወጣቶች የስራ እድል የሚዘጋ በሁለቱ ሀገራት የንግድ መጠቃቀም ላይ ጉዳት የሚያደርስ ነው በሚል ሲቃወሙ ቆይተዋል። በዋዜማው ለኮሚቴው ሊቀመንበር አቶ መስፍን ተገኑ ደውለንላቸዋል። በመጨረሻዎቹ ቀናት እያደረጉት ስላለው ጥረትና የቀጣይ ጊዜ እቅዳቸው እንደሚከተለው አስረድተውናል። ኢትዮጵያውያን በያሉበት ድምጻቸውን በማሰማት አድሚኒስትሬሽኑ ላይ ተጽዕኖ የሚደረግበት መንገድ ሙከራ ስናደረግ ቆይተናል። ያ ጥረት ውጤት አምጥቷል ማለት ይቻላል። ምክንያቱም በአንድ ላይን የነበረው የዲሞክራቲክ ፓርቲ ሜምበር ባለስልጣናት በፓርቲ ላይን ነበረ ሁሉ ነገር የሚወስኑት። አንዱ ዋይት ሀውስ አንድ ነገር ካለ ሁሉም ተሰልፈው እዛ ላይ መስማማት ነበር። እና እሱን ነበር ማፍረስ ያ የተቻለው። እና በዚህ በተደግ በጣም በጣም በጣም ብዙ በተለፋበት ልፋት ውስጥ ፓርቲ ውስጥ ያሉትን ባለስልጣናት ሀሳብ ማስቀየር ተችሏል። ሬፕሬዘንታቲቭ ባስ እና ኮንግሬስመን ገረማ እንዲህ ለምሳሌ እንዲሁም ሴኔተር ቫን ሆለን አንድ ጋር የጻፉት ደብዳቤ የዛ ውጤት ነው። ለመጀመሪያ ጊዜ ከባይደን ተነጥለው ይሄ አቋም መወሰድ የለበትም፣ ትክክል አይደለም እና እንደገና ሊታሰብበት ይገባል ብለው ይህንኑ ደብዳቤ ኦፊሻሊ አስታወቋል። እንግዲህ ዋይት ሃውስ ይህንን ደብዳቤ ከደረሳቸው በኋላ በአገዋ ላይ ያለውን እርምጃ ለመቀየር ፈቃደኛ ሳይሆኑ ተገኝተዋል። ነገሩ እኛንም አስገርመዋል። በአሜሪካን ኢትዮጵያንስ ዲያስፖራ ስም የተጻፈ ደብዳቤ ኦፕን ሌተር ተልኮ ይኛውን ቅሬታችን እንደገና በድጋሚ ያሳውቀናል። የኢትዮጵያ ፓትሪያርኮች አሜሪካን ሀገር የሚኖሩት የዛሬ ሶስት አራት ወር ሲመጥተው በፊት ለፊት ቀርበው ከህግ አውጪዎቹና ከሕግ አስፈጻሚዎቹ ጋር የሚገናኙ የተደረገ ግሩፕ ነበር። እነሱም በድጋሚ ይሄ ሁኔታው በጣም እንዳሳሰባቸው እና በአስቸኳይ ውሳኔውን እንደገና መታየት እንደሚገባ የሚል አቤቱታ አቅርበው እሱንም እንዲሁ ዋይት ሀውስ እንዲደርስ ተደርጓል። እና እንግዲህ አሁን ከዚህ የሚቀጥለው ይህንን በዚህ ሁኔታ የተቃወሙትን የዲሞክራቲክ ፓርቲ አባል ሰዎች እና ይህንን ሁኔታ መሆን የለበትም ሲሉ የነበሩትን የሪፐብሊካን ፓርቲ ሰዎች አባል በማገናኘት በዛ መሀል ላይ በፓርቲው በዲሞክራቲክ ፓርቲ ውስጥ ትንሽ ፍሪክሽን መፈጠር ይኖርበታል የሚል እምነት ያለን ፕሬዚደንቱ ከፈለጉ ውሳኔው በአንድ ብዕር ፊርማ መቀየር የሚችል ነው። የኮንግሬሽናል ዲስከሽን ወይም ሌጅስሌሽን የሚያስፈልገው አይደለም። የፕሬዚዳንቱ ስልጣን ነው ይሄንን ለማፍረስም ለመቀጠልም ይሄ የዩናይትድ ስቴትስ ውሳኔ መተግበር የሚጀምረው ከነገ ወዲያ ጥር አንድ 2022 በጎርጎሳኑ ዓመተ ምህረት ጀምሮ እንደሆነ ተነግሯል። ያከተመለት ጉዳይ ነው ብላችሁ ተስፋ ሳትቆርጡ እስከ ነገም ድረስ ይመስለኛል የህግ አስፈጻሚዎችን ሐሳብ ለማስቀየር የመጣራችሁ ምክንያት ምንድን ነው? ይሄ ጥረታችሁ ሰምሮ ነገሮች ሊቀለበሱ ወይንም ደግሞ በአዲስ ሊተኩ የሚችሉበት ክፍተት አለ ወይ? እንግዲህ በዚህ ሁለት ቀን ውስጥ ለውጥ ይመጣል እንኳን ብለን አንም በመሰረቱ ትርጉም የሌለው ውሳኔ ነው የተወሰነው። ከምንም አንጻር ተቀባይነት የለውም ባዮች ነን። ከህጉም አንጻር ቢሆን ለአግባ ኳሊፋይ ከማድረግ ለማድረግ የሚያስፈልጉት ስምንት መመጠኛዎችንም እንኳን በሚመለከት በማሟላት አቅጣጫም ቢሆን ኢትዮጵያን ከአግባ የማስወጣት ህጋዊና አግባባዊ የሆነ መንገድ ኖሮ አይደለም። ይህንኑ ማስታወቅ እንፈልጋለን። እንደዚህ አይነት አካሄድ በኢትዮጵያ ላይ መቀጠል አይችልም፣ መቀጠልም አይገባውም። ይሄም ራሱ ቢሆን ይጥቀምም ይጉዳም፣ ከጀንዋሪ በኋላም ቢሆን እንግዲህ አንዴ ከተቀለበሰ በኋላ እና ፋብሪካዎች መዘጋት ከጀመሩ በኋላ ቢመለስስ ምን ጥቅም አለው የሚለው አጠያቂ ነገር ነው። በርግጥ ግን ኢንፕሪንስፕል ኢትዮጵያ ላይ የት የሚወሰዱት እርምጃዎች ህጋዊ እርምጃዎች አይደሉም እና እኛ እዚህ እዚህ ሀገር ታክስ ከፍከፍለን የምንኖር ዜጋዎች የኢትዮጵያን ኢንተረስት ለማስጠበቅ ይሄንን ዝም ብለን ማለፍ አንችልም። የሆነ ሆኗል፣ ከዚህ በኋላ ማድረግ ምንም ማድረግ አይቻልም ም ብለን የምንተው ነገር አይደለም። ያለፈው ያለፈው ልክ አይደለም። ያለፈውን መታረም አለበት። እስከሚታረም ድረስ እኛ አግባብ ነው የምንላቸውን እርምጃዎች በሙሉ መውሰድ እንቀጥላለን። ይህንን ሀሳብ እያቀረብን ከማይቀበልን ክፍል ጋር አግባብ ባለው መንገድ ልዩነታችንን ሴትን ለማድረግ እንሞክራለን ነው እምነታችን። እርሶም ቀደም ብለው ጠቀስ አድርገውታል። የባይደን አስተዳደር ውሳኔውን የመቀልበሱ ነገር አጠራጣሪ ነው። ኢትዮጵያ የአፍሪካ የንግድ እድል ተጠቃሚነት አባልነቷ ከተቋረጠ በኋላ በሌሎች የንግድ አማራጮች ከዩናይትድ ስቴትስ ጋር በንግድ መስክ የመቀጠሉ እድል ምን ያክል ነው? I'm getting here, I go African girls in opportunity, actually, so I don't to move. ኢትዮጵያ ውስጥ የሚመረቱ ቁሳቁስትን ታክስ ነፃ እንዲገቡ ማድረግ ነበር እና ይሄ ደግሞ ከፍተኛ ጥቅም ስላለው የአሜሪካ ኩባንያዎች እዛ ሄደው አምርተው ብዙ ትርፍ ያለው እዚህ አምርተው ሲሸጡት ያለ ታክስ እና እንግዲህ ይሄ በመሆኑ ነበረ ትልቅ ጥቅም የነበረው። በመሰረቱ አሁን የኢትዮጵያና አሜሪካን መነጋገድ የማይችሉበት ምክንያት የለም። ኢኮኖሚክ ሳንክሽን እዚያን የሚከለክል ነገር የታወጀ ነገር የለም። አሜሪካኖች ኩባንያዎች ትርፍ እያመጣልናል የሚሉት ነገር ካለ አሁንም እዛ ሆነው እንዲሁ በአጠቃላይ በኖርማል የንግድ አነጋገር ስርዓት መስራት የሚችሉበት ሁኔታ ነው ያለው። ምንድን ነው እሱ? ነው ጥያቄው። አሁን ለምሳሌ የቦይንግ እና ኢትዮጵያን ኤርላይንስን ሰፕላይ የማድረጉ ነገር የእነሱ ንግድ ነው እና እሱ እንደሱ ዓይነት ነገሮች ይቀጥላሉ። ምንም የሚያግድ ነገር የለም። መሰረታዊ የሆነ የንግድ ግንኙነት መነገድና መቀየር የሚቻል ነገር ካለ የሚከለክል ነገር የለም። ዋናው ነገር ምንድን ነው እሱ? እዚህ በጣም ኮምፐቲቲቭ የሆነ ማርኬት ገበያ ላይ እንደ ኢትዮጵያ ላለ ሀገር መነገድ የሚቻለው እንደ አግባ ባሉ ሕጎች በመጠቀም ነው በሚል ነበረ የአግባ የተፈለገው። እንግዲህ እሱ ምንድን ሆነው እሱ እስካለ ድረስ ይቻላል። ሌላ የሚቀጥል ሌላ ሳንክሽን ካልተፈጠረ ማለት ነው። በተጨማሪ ደግሞ እኛ በመሰረቱ የሁለቱ ሀገር ግንኙነት እንዲሻሻል እንፈልጋለን። እንዳሻልም ይበታል ብለን ነው የምናምነው። ግንኙነት አለመሻሻሉ ኢትዮጵያን ከኢኮኖሚ ሊጎዳት የሚችለውን ያህል ለጊዜውም ቢሆን አሜሪካንንም ይጎዳል፣ የጂኦ ፖለቲካል ሁኔታው ላይ ከፍተኛ ችግር ያመጣባቸዋል። ይህንኑ ተደጋግመን ደጋግመን አስረድተናል። እነሱም ይህን ሳያውቁት ቀርተው አይደለም የአሜሪካን ኢንትረስት ተረካብን ለሚሉ ህጋዊችም ህግ አስፈጻሚ ሰዎችም ውትወታው ይቀጥላል ማለት ነው እና ይሄ የሚቆም ነገር አይደለም። አንድ ሰውም እንደዚህ እንደፈለገው ወስኖት የሚያስቀረው ጉዳይም አይደለም። ያ ንግዱ ሁኔታ ሊቀጥል ይችላል። ግን እዚ ያሳጋዳዎች ከሌሉ ምን ማድረግ ይቻላል? ምንድን ነው ኤክስፖርት የምናደርገው የሚለው ነገር ነው ጥያቄው እንጂ ለጊዜው የሚከለክል ነገር የለም። ስፖርት ፍንተገኑ እናመሰግናለን። ወደ መጨረሻው ዘገባ እናምራ። መጽሐፍ ደራሲው ዳን ሃርሊ ለአራት አስርት ዓመታት ያክል መንገድ ላይ ስለሚያገኛቸው የኒውዮርክ ነዋሪዎች የ60 ሰከንድ እርዝመን ያላቸው ታሪኮች ሲጽፍ ኑሯል። ነገር ግን አላፊ አግዳሚውን በሥነ ጽሁፍ ችለተው ከማስደንቅ ባለፈ ሃርሊ እስከ መሸለም የበቃ የሳይንስ ጸሐፊም ነው። የአና ኔልሰንን ዘገባ ግርማ ደገፋ እንደሚከተለው ያሰማናል። ታሪኮን እንዲጽፍልዎ ይፈልጋሉ? ዳን ሃርሊ ለአርባ ዓመታት ያህል ጽፏል። በ1980ዎቹ ውስጥ እሱ የ60 ሴኮንድ መጽሐፍ ብሎ የጠራው የጽሁፍ ዘርፍ ሐሳብ መጣለት። መንገድ ላይ ስለሚያገኛቸው ሰዎች የሚጻፍ የአንድ ደቂቃ ታሪክ። መጀመሪያ በቺካጎ በኋላም በኒውዮርክ ብዙ ሰው ይጎርፋል። ሩጫ ላይ ነው። ሐሳቡ ሌላ ጋ ነው ይጋልባል። ሲመስለኝ የዜን ቡዲስቶች አይነት ነገር ነው ያሰብኩት። ቆም በሉ እዚህ አሁን እስቲ እንዲናድርግ እንጫወት እንደማለት ለሃርሊ የ60 ሴኮንዱ መጽሐፍ የአጭር ጊዜ የሙክረት ዕድሜ ብቻ የሚኖረው መስሎት ነበር። እንደ ቀልድ የተጀመረው ነገር የህይወት ጥሪው ሆነ። በሚያዚያ ወር 1983 መተየቢያ ይዤ ሚችጋን ጎዳና ላይ ወጣሁ እና ይህንኑ እያደረግኩ የማስበው ይሄ ልክ ያልሆነ ነገር ነው እያልኩ ነበር። እንደማፈርም እንደ መጨነቅ የሚያደርገኝ ነበር። ግን ቁጭ አልኩ። የ60 ሴኮንድ መጽሐፍ የምትል ማስታወቂያ ተከልኩ። ጌታው ታሪኮን ልጻፍሎ፣ እመቤት ታሪኮን ልጻፍሎ። ሁሉም እየዘጋኝ ያልፋል። በኋላ አንዲት ወይዘሮ ተጠጉኝና ምን እያረክ ነው? እኔ እነግርሃለሁ ታሪኬን አሉኝ። ለአንድ ደቂቃ ያህል አወራኋቸው። ከዚያም ጥቂት አቶ ነገሮችን ጻፍኩ። ከመተየቢያው ውስጥ አወጣሁት። በዚህን ጊዜ ወደ ሀያ የሚሆኑ ሰዎች ከበውኛል። ለሴትዮዋ አነበብኩላቸው። ሁሉም ሰው አጨበጨበ። በዚያን ቀን ሃርሊ ሃምሳ ዶላር አገኘ። ያኔ ነው ያቺ ለቀልድ የተመደበች ተስያ በኋላ በእጅጉ ከዚያም በላይ መሆኗን የተረዳው። የኒውዮርክ ተወላጁ ለቅዳሜና እሁድ ወደ ኒውዮርክ በረረ። እናም በከተማዪቱ ያሳለፈው የመጀመሪያው ቅዳሜና እሁድ አምስት መቶ ዶላር አስገኘለት። ስራውን ጣጥሎ ወደ ኒውዮርክ ከተማ ጠቅልሎ ለመግባት ማንገራገር አላስፈለገውም። ለዚህም ሃርሊ ተጸጽቶ አያውቅም። አንዳንዴ እመኝ እላለሁ። አሁን እኮ 38 ዓመት ሆነኝ። ይህንን ስሰራ ቢጫ ኮቴን ደርቤ ቢጫ ቢራቢሮ ከረባቴን አስራለሁ፣ ቢጫ ባርኔጣም አደርጋለሁ። ከዚያም የሆነ ከያኔ ነው መሰለኝ ይላሉ። ይገርማል፣ ምንድን ነው ይባባላሉ የእሱ ሙያ ለተመልካች ቀላል ሊመስል ይችላል። ሃርሊ ከአንድ ሰው ጋር ለአንድ ደቂቃ ያህል ያወራል ስለ እሱ ወይም ስለ እሷ ዋነኛ የሚባል ነገር ለመንቀስ። ከዚያም በፍጥነት መተየብ ይጀምራል። የሚጽፈው ለተደራሲ አይደለም፣ ለዚያው ሰው ብቻ ነው። ይህን የሚያደርግ ማንም ሌላ ሰው የለም ይላል። አንዳንድ ሰዎች ብቸኛ ናቸው ከብዙ ዓመታት በኋላ የልባቸውን ያወሩት የመጀመሪያው ሰው ሆኜ እንዲሰማኝ የሚያደርጉኝ ሰዎች አገኛለሁ። ሰዎች ስለ ፍቺ፣ ስለ አእምሮ ህመም ይነግሩኛል። ሙሉ በሙሉ ራሴን ሰጣቸዋለሁ። አልፈርድባቸውም። ወጣ ያሉ ብዙ ነገሮችንም ሊነግሩ ይችላሉ። ፍርድ አልሰጥም። የህይወት ታሪካቸውን ለመጻፍ ብቻ ነው አጠጋው ችላለሁት ጎዳና ላይ ሲጽፍ አራት ዓመት ከሞላው በኋላ ሃርሊ ዝነኛ ሆነ። ዝናን ተከትሎም የሥራ ዕድሎች መጡ። ትልልቅ ንግሶችና ዝግጅቶች ላይ ይጋበዛል። ከፍ ያለ ክፍያም ያገኝ ጀመር። ቤት ገዛ። ንገር አመሰጋለን። በመስተንግዶ ሀብታም ስዩም፣ ንጉሱ ታምሬ ደግሞ በቴክኒኩ አብሮን ነበረ። መልካም ምሽት የነገሰው ይበለል።